ሩት ኢንስታይል ኢትዮጵያ ውስጥ ካሉና በቆዳ ምርት ላይ ከተሰማሩ ተቋሞች መካከል አንዱ ነው ንጹህ ከቆዳ የተሰሩና ጥራት ያላቸውን ምርቶችም ለሀገር ውስጥና ለዓለም አቀፍ ገበያ ማቅረብ ከጀመረ አምስት ዓመት ሆኖታል። የሩት ኢንስታይል ተቋም መስራችና ዲዛይነር ትዕግስት ሰይፈ ወደዚህ ስራ እንዴት እንደገባች እንዴት አስረዳለች። ከቅጥር ስለሆነ የመጣሁት መጀመሪያ አካውንቲንግ ባክግራውንድ አለኝ የኮምፒውተር ሳይንስ ማኔጅመንት ኢንፎርሜሽን ሲስተም ዲግሪ አለኝ። ማስተርሴን ደግሞ ማርኬቲንግ ላይ ነው የሰራሁት እና ሮሰል ስታይል ከመጀመሪያ በፊት በአይቲውም እንደገና በኳሊቲ ማናጅመንት ኮንሰልቲንግ ላይ ተቀጥሬ ይሰራ ነበረ። የተወሰነ አመት ደዛ ሰርቻለሁ። መጀመሪያ ወደ ቤተሰብ ቢዝነስ ነው የገባሁት። ወንድም የከፈተው ቢዝነስ ነበር። እሱን ማኔጅ በማድረግ ነው የጀመርኩት። አስመጪ ስቶር ነበረ። እንደ ዲፓርትመንት ስቶር ከፍተ የአሜሪካ ብራንዶችን፣ ትልልቅ ብራንዶች ነበረ እሱ። ከዛ ይልካል እኔ እዚህ ነው ማኔጅ ማደርግ የነበረው እና አክቸዋሊ የመነሻው ራሱ ለዚህ ለሩትን ስታይል መነሻውም እሱ ነበረ የነበረው በጣም ትልልቅ ብራንዶች ናቸው የሚመጡት ብዙዎቹ እንደውም በጨርቅ የተሰሩ አሉ ሴንቲቲክ ናቸው ግን የሚሸጡበት ዋጋ ብራንዳቸው ነው ዋጋቸው ሲወጣ የነበረው እና ያንን በማየት ደግሞ ያው እዚህ ያለውን ሪሶርስ እንዴት ነው እንደዚህ ማድረግ ያልቻል ነው በሚል ያ ነው መነሻ የራሱ የነበረው። ስራዋን ስትጀምር ስለ ቆዳ ምርት ለመረዳት የንግድ ጥናት በማድረግ እና ስራዋን በመለማመድ ብዙ ጊዜ እንደወሰደች የምትናገረው ትግስት በጥቂት ሰዎች የተጀመረው ተቋም አሁን ስለደረሰበት ሁኔታ እንዴት አስረዳለች። እዚህ ያለው ነገር ምንድን ነው ብሎ ቼክ በማድረግ ነው የተነሳሁት ማለት ነው። ግን ያንን ለመስራት መጀመሪያ ማወቅ ነበረብኝ። ስለዚህ ያደረግኩት ምንድን ነው መጀመሪያ ማጥናት ነው። እንዴት ነው የሚሰራው? ምክንያቱም ምንም ኢንፎርሜሽን አልነበረኝ እና ቆዳው ከሚመጣበት ጀምሮ እንዴት ነው የሚሰራው ሰራተኞቹ እንዴት ነው የሚሰሩት ስሰሪዎች እስከ የት ነው የሚገኙት የሚለው ጥራቱንም ማጥናት ጀመር እና ኢቨን ስፌቱን እና ፓተርን ራሱ አንድ አስተማሪ ጋር ለብቻዬም ማለት ነው ምር ያለው ምክንያቱም እኔ ላልሰፋው እችላለሁ፣ እኔ ላልሰራ እችላለሁ። ግን ማወቅ አለብኝ። ብንጌ ስላመ ወስጄ ነው ከዛ በኋላ ነው ወደ ስራው ጀምር በሁለት ሰራተኛ ነው የጀመርነው። አሁን ላይ ቋሚና ጊዜያዊ ከሀያ አምስት በላይ ሰራተኞች አሉ። ሱቅ አለን፣ መሸጫ ሱቅ ኤድና ሞል ላይ እንደገና ለኢንተርናሽናል ገበያው ዌብሳይት ላይ እንሸጣለን። ኦንላይን ላይ የሚሸጡ የእኛም ፕሮዳክቶች የሚሸጡ ደግሞ ሪቴሎች አለ፣ ሌሎች ካምፓኒዎች አሉ፣ ዩኬም ላይ ሳውዝ አፍሪካም ያሉ የእኛም ፕሮዳክት የሚሸጡ ኦንላይን ሌሎች ስቶሮችም አሉ። ሁለት ሺ አስራ ዘጠኝ ና ሀያ ላይ ቬጋስ ና ኒውዮርክ ትሬሽ ተካፍለ ነበር። ትግስት እዚህ ስራ ውስጥ ከገባች በኋላ እንደ ኤሮፓን አቆጣጠር በሁለት ሺ አስራ ሰባት አመተ ምህረት በዩናይትድ ስቴትስ መንግስት የሚሰናዳው የወጣት አፍሪካውያን የትስስር መድረክ ወይም በምህፃረ ቃሉ ያሊ አሸናፊ በመሆን የተሳተፈች ሲሆን በቀጣዩ አመት ደግሞ በናይጀሪያ በሚሰናዳው ቤላ አፍሪካና ውድድር ላይ ምርጥ አፍሪካዊ ብራንድ ወይም የንግድ ምልክት ሽልማትን መቀበል ችላለች። ትዕግስት በያሊ ያተረፈችውንና እንዲሁም ሌሎች ስኬቶቿን እንዴት ትዘረዝራለች? ከጀመርን ጀምሮ ያው በተቻለ መጠን ገበያውንም ለማስፋት የተለያዩ ፋሽን ሾዎች ላይ እንደገና የንግድ ትርኢቶች ላይ ስንሳተፍ ነው የቆየ ነው። ጋና ላይም ፋሽን ዊክ ተሳትፈናል። ዱባይ ላይም እንደዚህ ፕሮዳክት ሳይተናል። ሳውዝ አፍሪካ ላይም እንዲሁም አሜሪካ ሁለቴ እንደዛ ያሳይተናል እንደገና ሃብ ኦፍ አፍሪካ ላይም አዲስ አበባ ላይ ወስወደ ሁለት ሶስት አመት ተከታታይ እንደ ፋሽን ሾው ኮሌክሽናችን የምናስተዋውቅበት ፕላትፎርሞች በመታወቁም ሁለት ሺ አስራ ስምንት ላይ በፈረንጆች አቆጣጠር ናይጄሪያ ላይ ቤስት አፍሪካን ብራንድ አዋርድ ተሸልመናል። ሁለት ሺ ሀያ አንድ ላይ ደግሞ ጉድ ቢዝነስ ላይም በቢዝነስ አይዲያ ኮምፕቲሽን ዋርድ አግኝተናል። ማንዴላ ዋሽንግተን ሁለት ሺህ አስራ ሰባት ላይ ፌሎ ነበርኩኝ። በቢዝነስ ኢንተርፕርነርሽፕ ትራክ ማለት ነው። የነበረው ትሬኒንግ ሰፊ ነው። እንደገና ቪዚቶችም ነበሩት የካምፓኒዎቹን እዚያ ያሉትን እና በጣም ትልቅ ኢንፑት አለው እንደ ቢዝነስ። ብዙ አይን የሚከፍት አጋጣሚዎች ነበሩ ትሬኒንጉ ላይ የሚያገኘ ናቸው። የንግድ ስራዋን ስትጀምር ታዲያ ነገሮች አልጋ ባልጋ አልነበሩም። የኮቪድ-19 ወረርሽኝ እንዳለ ሆኖ አሁንም ድረስ እያጋጠሟት ካሉ ተግዳሮቶች መካከል ጥቂቶቹን እንዴት ትጠቅሳለች? እንደ ጀማሪ መጀመሪያ ያው ገበያውን ማወቅ ትንሽ አስቸጋሪ ነገር ነው እና ምንድን ነው የሚለየኝ ብሎ ያንን የምንለይበትን ነገር መጀመሪያ ለይቶ ማወቅ ይፈልጋል። ኢንዱስትሪ ላይ ትልቁ ችግር አክሰሰሪ ነው ቆዳው ነው እንጂ ያለን እዛው ቆዳው ላይ የሚገቡት አክሰሰሪዎች ሁሉም ኢምፖርት የሚደረጉ ናቸው እና ኢምፖርትም ሲደረግ ብዙ ካምፓኒ የሚያመጣቸው የለም በብዛት የሚታወቀው አንድ ካምፓኒ ነው የሚያመጣው። እሱ ነው ሁሉም የቆዳ አምራች የሚከፋፈለው። እስካሁንም ትልቋ አስቸጋሪው ነገር እሱ ነው። ከዛ በኋላ ግን ምንድን ነው ያው የቆዳው ምርቱ ራሱ ተመሳሳይ ነገር አሁን ለምሳሌ ይታዘዝ አሁን ታነሪም ላይ ለፕሮሰስ ሆኖ የሚወጣበት ስቴጅ ላይም እነሱም ጥራት ያለው ቆዳ አይደርሳቸውም። ምክንያቱም ያው የቆዳ ጥራት ገና ከእንስሳው እድገት ነው የሚጀምረው። ምክንያቱም እኛ ጋር የሚደርሰው ኢፌክት እንስሳቱ የሄደበት ደረጃ ነው። ኢፌክትም የሚኖረው ከአንድ ትልቅ ቆዳ ላይ ብዙ ጥሩ ፓርት የማያወጣው ለምንድን ነው? ብዙ ያው እንትን ይወገዋል፣ ይገረፋል። ስለዚህ ብዙ አሻራዎች ይኖሩታል። መጨረሻ ላይ ሲወጣ ያደገበትን ስቴጅ ነው የሚያሳየው። እዛ ላይም ነው ታነሪዎች፣ እሱ ራሱ ለእነሱም ትንሽ አስቸጋሪ ነው ያንን ነገር ደረጃውን ጠብቆ እንዲወጣ ለማድረግም እንደገና ያው የኬሚካል እጥረቶች የሚኖራሉ ዎች የሚሆነጡ ስለሆኑ ማለት ነው። እነሱ እነሱ ያው ኢንዱስትሪ ላይ ያሉ ደግሞ ሌሎች አስቸጋሪ ነገሮች ናቸው። ሩት ኢንስታይል ከዘጉድ ቢዝነስ አዋርድ ባገኘው ሽልማት በመጠቀም በቀጣይ ዓመት ከቦርሳ ስራ የሚተርፉ ቆዳዎችን ጫማ በማድረግ ወደ ምርቱ እንደሚገባና ሙሉ ለሙሉ ከብክነት የጸዳ የንግድ ተቋም መሆን አላማ ይዞ እየሰራ መሆኑንም የተቋሙ መስራች ትዕግስት ሰይፈ አስታውቃለች። ለአሜሪካ ድምፅ ዘገባ ኤደን ገረመው ከዋሽንግተን ዲሲ